የከሰሙና ለክስመት የተቃረቡ የነባር ዜጎች ቋንቋዎች በስሪዲ አኒሜሽን በሞናሽ የነባር ዜጎች ማዕከልና የነባር ዜጎች የማኅበረሰብ ቡድናት አማካኝነት ለትድግና እየበቁ ነው። እንደ አውሮፓውያን አቆጣጠር በ1788 አውሮፓውያን ወደ አውስትራሊያ በዘለቁበት ወቅት ከ250 በላይ የነባር ዜጎች ቋንቋዎችና 800 የተለያዩ ቀበለኛ ቋንቋዎች አውስትራሊያ ውስጥ ይነገሩ ነበር። ይሁንና በአሁኑ ወቅት በሕፃናት አንደበት የሚነገሩ ቋንቋዎች ዐሥራ ሦስት ብቻ መሆናቸውን የአውስትሬልያ ነባር ዜጎችና ቶረስ መሽመጥ ደሴተኞች ጥናቶች ተቋም ይገልጣል። የሞናሽ ነባር ዜጎች ጥናቶች ማዕከል ከማኅበረሰባት ጋር ተባብሮ በመሥራት ለክስመት የተቃረቡ ዘፈኖችንና ወጎችን ከክስመት ለመዳረግ ቀርጾ ለክብካቤ እያበቃቸው ነው። ተባባሪ ፕሮፌሰር ብራድሌ የነባር ዜጎችን ዕውቀት ለሌሎች ባህላትና ትውልዶች ለማጋራት እንደምን አኒሜሽን እንደሚጠቀሙ ሲጠቁሙ ከነባር ዜጎች ዘፈኖችን፣ ታሪኮችን ወይም ሌሎች በአኒሜሽን እንዲቀረጹ የሚሿቸው መጠይቆች ሲደርሱን ምላሽ እንሰጣለን። በንግግር ጥቅም ላይ እየዋሉ ያሉ ቋንቋዎች ሊከስሙ ይችላሉ ተብለው የሚታሰቡ ለመክሰም አደጋ የተጋለጡ ሌላው ቀርቶ ለሰማንያና ዘጠና ዓመታት ያህል ያልተገሩ ቋንቋዎች በአኒሜሽን ሕይወት እንዲዘሩ ለማድረግ እንሰራለን። ነባር ዜጎች ቋንቋዎችን አስመልክተው የሚጠይቁን ዘርፈ ብዙ ናቸው። ቋንቋቸው ምስላዊ ገጽታ እንዲላበስላቸው ይሻሉ ብለዋል። የኤስቢኤስ ኤንአይ ቲቪ ዲፖይንት ፕሮግራም ተባባሪ አዘጋጅ ጆን ፖል ጃንኪ የነበር ዜጎችን ቋንቋዎች ዳግም ሕይወት እንዲዘሩ ማድረጉና ጠብቆም የማቆየቱን ፋይዳ አስመልክቶ ሲናገር ቋንቋዎች ለእኛ ለተከታታይ ትውልዶች እውቀት፣ ሕግና ባህልን ያስተላለፉልን ቅድሚያቶቻችን የተሰጡን ስጦታዎች ናቸው። ያለ ቋንቋ ማንነት አይኖረንም። ቋንቋ ከሌለን ከሀገራችን ጋር ያለንን ትስስሮሽ እናጣለን። አገር ከሌለን እዚህች አገር ውስጥ እንደ ነባር ዜጎች ያለንን ቁርኝት እናጣለን። ቋንቋ ጠቃሚ ነው። ቋንቋዎችን መታደግ፣ ጠፍተው ወይም ተወስደው የነበሩ ቋንቋዎች ባለቤት መሆን ከሀገራችን ጋር ላለን ባህላዊ ትስስሮሽ በጣሙን ጠቃሚ ነው በማለት ቋንቋዎችን ታድጎና ተከባክቦ ለትውልድ ተሻጋሪነት ማብቃት ለባህላዊና አገራዊ ማንነት ትስስሮች የሚኖረውን ፋይዳ አስገንዝቧል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። sbs.com.au